ኢትዮጵያ ለአትክልትና ፍራፍሬ የሚሆን በቂ የእርሻ መሬትና ተስማሚ አየር ቢኖራትም የፍራፍሬ ምርቶችንና ተዋጽኦችን ከውጭ ታስገባለች። የፓፓያና አቮኬዶ ውጤቶች የሆኑ ምርቶችን በእሽግ ጭማቂ መልክ፣ እንዲሁም ሳሙናዎችንና ቅባቶችንም ጭምር ትገዛለች። ጥሬ ምርቶቿን ወደ ኢንዱስትሪ አስገብታ የመጠቀሟ ነገር ደካማ መሆኑ ግርምትን እንደሚፈጥርባቸው የሚናገሩ ብዙ አሉ። ሪፖርተራችን ምትኩ ፈቃዱ ወደ ምስራቅ ሸዋይቱ ዱግዳ ወረዳ ሄዶ አቮኬዶና ፓፓያ አምራች ገበሬዎችን አነጋግሮ ተከታዩን ዘግቧል። አቶ ተስዋጂ በክላስተር ተደራጅቶ አቮካዶና ፓፓያ ከሚያመርቱት ገበሬዎች አንዱ ናቸው። እርሳቸው እንደሚሉት መጀመሪያ እርሻውን የጀመሩት ከሀገር ውስጥ ገበያ አልፎ ለውጭ ሀገር ገበያ ለማቅረብ ነበር። ይሁን እንጂ ይሄ አልሆነም። ለሀገር ውስጥ ገበያ አቅርቦቱ ተግዳሮት የሚሉትን እንደሚከተለው ያቀርባሉ። ትልቁ ችግር የመሸጫ ቦታ የለንም። ደላላ ነጋዴ መጥቶ ተጫውቶብን ነው የሚገዛን። በአግባቡ መንግስት ችግራችንን ተረድቶ የመሸጫ ቦታ በቂ ቦታ ሊሰጠን ይገባል። መላ ኢትዮጵያ ላይ በቂ የሆነ የመሸጫ ቦታ ብናገኝ በማህበሩ መሰረት እያከፋፈልን ህዝባችንን እናጠግባለን። በቂ ምርት እኛ ኤክስፖርት ለማድረግ ነው ትልቅ እቅዳችን። ኤክስፖርት ለማድረግም ነው የተነሳ ነው አነሳሳችን። አቡጓዶም የተከል ነው ፓፓያም እየተከለ ነው ለኤክስፖርት ነው። ነገር ግን ኤክስፖርት እናደርጋለን ብለን ያምረት ነው። ምርት ከደረሰ በኋላ ግን ኤክስፖርት ማድረግ አልቻለም። ኤክስፖርት ማድረግ መቻል አለብን። ኤክስፖርት ማድረግ ካልቻልን ግን ምርታችን በአግባቡ ተነስቶ መሸጥና ወደ ገንዘብ መቀየር አለበት። ወደ ገንዘብ ለመቀየር የተዘጋጀልን አንድ እድል ነች። ቅዳሜና እሑድ ኦሮፍሬሽ የሚባል አዳማ ላይም አዲስ አበባ ላይም ተዘጋጅቶልናል። ያን እየጠቀምን ነው። ነገር ግን አጥጋቢ አይደለም። አክሎ መንግስት በገባልን ቃል መሰረት ከረዳን የፓፓያና የአቮካዶ ተዋጽኦ ምርቶችን ለውጭ ሀገር ገበያ ለማቅረብ አቅሙ እንዳላቸው ይናገራሉ። አትክልትና ፍራፍሬን በተመለከተ ኢትዮጵያ በቂ አቅም አላት። የትኛውም ክልል ማምረት ይችላል። የትኛውም ገበሬ መስራት ይችላል። ኤክስፖርት ማድረግ እንችላለን። መንግስት ነው ያላመቻቸልን። መንግስት ካመቻቸልን ሜዲን ኢትዮጵያ የሚል ጁስ በፓፓዬ በሙዝ በቲማቲም በአቮካዶ በማንጎ በተለያዩ አትክልትና ፍራፍሬዎች በትክክል አገራችንን ኢትዮጵያን ማስጠራት እንችላለን። ትልቅ አቅም አለን። መሬታችን ምቹ ነው። ለመስራት የተመቻቸ ነው። በጣም የሚገርሙት ጥሩ ጥሩ ባለሙያዎች አሉን። በመንግስት መሥሪያ ቤት በግብርና ደረጃ ብጥሩ አመራር የው ዛሬ ምርታችንን አይታችሁታል፣ እንዴት እንደሚያምር ኤክስፖርት ማድረግ የምንችልበት ደረጃ ላይ ነው ያለነው። እኔ እንደግል እንደ ማህበራችን ልናገር እንጂ እንደ ከተማችን እንደዚህ እንደ ሹቢ ገሞ፣ ሹቢ ገሞ ይባላል የቀበሌ ገበሬ ማህበር። በዚህ ገበሬ ማህበር ውስጥ አልፎም ተርፎ በአርባ ቀበሌ ውስጥ እዚህ ወረዳ ላይ ዱግዳ ላይ ያለ ገበሬ ማህበር በጠቅላላ አምራች ነው፣ ደካሚ ነው፣ ጎበዝ ነው። ጥሩ ጥሩ ሰራተኛ ያለበት አገር ነው። ልክ እንደዚህ ኢትዮጵያ ውስጥ ብዙ ባለሙያዎች አሉ። ረዳት ፕሮፌሰር በያን አህመድ የግብርና ምጣኔ ሀብት ባለሙያ ናቸው። ኢትዮጵያ በቂ የእርሻ መሬትና ተስማሚ አየር እያላት የአትክልትና ፍራፍሬ ምርቶችን ለምን ከውጭ ሀገር ታስገባለች? ብለን ለጠየቅናቸው ጥያቄ የሚከተለውን ብሎናል። ፍራፍሬውን ፕሮሰስ የሚያደርገው ኢንዱስትሪ ወይም ፋብሪካ ብዙም ኢትዮጵያ ውስጥ የለም። ያሉት በቁጥር አምስት የማይበልጡ ናቸው። ሁለተኛ ደግሞ አቅርቦት ችግር አለ። የአቅርቦት ችግር አለ። የእነሱን አቅርቦት፣ ሌላ ደግሞ የፍራፍሬ ሁኔታ ራሱ ፍራፍሬ አንድ ወቅታዊ ነው። በዚህ ጉዳይ ላይ ሌላ ሀሳባቸውን የሰጡን የኦሮሚያ ኢንዱስትሪ ልማት ኮርፖሬሽን ኃላፊ አቶ ሲሳይ ገመቹ እንደ ኦሮሚያ ክልል የእርሻ ምርቶች ለኢንዱስትሪ አቅርቦት እንዲመቹ በክላስተር አደራጅቶ እየተሰራ መሆኑን ገልጾ የፓፓያና የአቮካዶ እርሻዎች ከእነዚህ አንዱ መሆኑ ይናገራሉ። በሀገራችን የኢንዱስትሪ ፓርኮች መስፋፋት በቅርብ ጊዜ ተጀምሯል። አሁን ደግሞ ኢንቴግሬቲድ አግሮ ኢንዱስትሪል ፓርክ ወይም የተቀናጀ የግብርና ማዕከላት እየተሰሩ ናቸው፣ የተገነቡ ናቸው። በኦሮሚያም በአርሲ ነገሌ እና ዝዋይ መካከል ቡልቡላ በተባለ ቦታ እጅግ በጣም ትልቅ ቡልቡላ የተቀናጀ አግሮ ኢንዱስትሪያል ፓርክ እየተገነባ ነው ያለው ወይም ተገንብቷል። እዚህ ውስጥ ባለ ሀብቶች የገቡ ናቸው። አምራች ገበሬዎች ምርቶቻቸውን ለኢንዱስትሪ ለማቅረብ እንዳይቸገሩ በኦሮሚያ ክልል ውስጥ አስር የተመረጡ የአቅራቦት ቦታዎች ተሰርቶ ስራ ሊጀምሩ እንደሆነ የሚናገሩት ደግሞ አቶ ሲሳይ ገመቹ ናቸው። አርሶአደሮች እንግዲህ አርሶ አደሮችና አርብቶ አደሮቹ ወደ ቡልቡላ እያንዳንዱ እዚህ ጋር ማምጣቱ ሊቸግሮ ስለምችል ስለሚችል ምንድን ነው የታሰበው፣ በቅርብ ቦታ ከዚህ ቀደም በተለምዶ በአገልግሎት ህብረት ስራ ሲባል የነበረው አሁን በዩኒየን ለአሜሪካ ድምፅ ለተጠናቀረው ዘገባ ከአዲስ አበባ ምትኩ ፈቃዱ